ባሳለፍነው ሳምንት መጨረሻ ጀምሮ በስነተ ዋልዶ ጤና ላይ ለዓመታት በሠራቸው ሥራዎች የሚታወቀው ዴኬቲ ኢትዮጵያ ለየት ያለ የበይነ መረብ ላይ ትርኢት እያሳየ ይገኛል። ትርኢቱ ደግሞ በእውቅ ኢትዮጵያን የፋሽን ንድፍ ባለሙያዎች የተዘጋጁ የአፍና አፍንጫ መሸፈኛዎች የሚታዩበት ነው። አመሻሹን ደውለን ያናገርናቸው የድርጅቱ የገበያ ዘርፍ ኃላፊ ወይዘሮ እመቤት አቡ የትርዒቱ ዓላማ ወጣቶችን ጤናቸውን እየጠበቁ ሊደምቁባቸው ከሚችሉባቸው መላዎች ጋር ማስተዋወቅ እንደሆነ ጠቁመዋል። ስርዓቱን ለማዘጋጀት የፈለግንበት ዋናው ምክንያት እንደምታውቀው ያው ዲኬት ኢትዮጵያ በኢትዮጵያ ውስጥ ወደ ሰላሳ ዓመት ሲሰራ በጤናው መስክ ላይ የፕሪቨንሽን አፕሮችን ነው የሚከተለው። በቤተሰብ እቅድ አገልግሎት፣ ኤችአይቪን በመከላከል በህፃናት ጤና ላይ ስንሰራ የምናሰራጫቸው ምርቶች፣ የምናስተላልፋቸው መልዕክቶች ዋናው ዓላማ ፕሪቨንሽን ነው። ስልጠናዎችንም ስንሰጥ ምርቶችንም ስናስተላልፍ ከማከም ይልቅ ከኪውር ይልቅ ፕሪቨንሽን ኢዝ ሞር ኢምፖርታንት ኮስቱም ደግሞ የቀነሰ ነው። ቀድሞ መከላከል ማለት ሆኖ መከላከል አው ቀድሞ መከላከል ሶ ማስኩ የአፍና የፊት መሸፈኛው መከላከልን ነው የሚያሳየው ለኮቪድን ትሪት አያደርግም ወይም የተለየ ነገር አያደርግም። ግን መከላከል ጋር ስለሆነ አንደኛ ከመከላከል ጋር የተያያዘ ኮንሰርትን ይዘን እየሰራ ስለሆነ በጣም ዳይሬክት ሪሌት ያደርጋል። ሁለተኛ ደግሞ ዲኬቲ ያው በኢትዮጵያ ውስጥ በጤናው ሴክተር ላይ ሲግኒፊካንት ሮል ይጫወታል እና እንደ ፐብሊክ ኃላፊነት እንደ ሶሻል ሬስፖንሲቢሊቲ ከጤና ጥበቃ፣ ከአዲስ አበባ ጤና ቢሮ ጋርም ኮቪድ አስራ ዘጠኝ ኢትዮጵያ እስከገባ ጊዜ ጀምሮ የተለያዩ ስራዎች እንሰራለን። ከምንሰራቸው ስራዎች አንዱ ነው ይሄ እንግዲህ በቀደምታ በሶሻል ሚዲያዎች ላይ ያስተላለፍነው ፋሽን ሾ የተካሄደው የእኛ ታርጌት ኦዲየንሶች ወጣቶች ናቸው። ሪፕሮዳክቲቭ ሄልት ግሩፕ ውስጥ ኤጅ ግሩፕ ውስጥ ያሉ ናቸው እና እነዚህ ወጣቶች በብዛት ያለው ኮምፕሌንት ፌስ ማስክን ያለመጠቀም በኮቪድ አንጻር የመዘናጋት ነገር ስላለ፣ እኛ ደግሞ እነሱን በተለያዩ መልኩ አፕሮች እናደርጋለን። ሳይኮሎጂያቸውን ከሞላ ጎደል እናውቃለን። ምን አይነት ሜሴጂንጎች ምን አይነት አፕሮቾች አትራክት እንደሚያደርጋቸው እናውቃለን። ካለን ልምድ አንጻር ማስክ ማድረግ ኢዚ ነው ፋሽነብል ነው ከላይፍ ስታይል ጋር ይሄዳል። ፕሪቨንቲቭ የሆነ ላይፍ ስታይል ከሚል አንጻር ብናስተላልፍ ለሚካሄደው ኦቨር ኦል የኮቪድን የመከላከል እንትን ኮንትሪቢት እናደርጋለን በሚል ነው እንግዲህ፣ እየሰራ ነው። አክቹዋሊ ስራው አላለቀም። አሁን በሶስት ፔዝ ነው የዚህ ፋሽን ሾ የተካሄደው። ፕሪ ነበረው እንደምታስታውሰው ሰው ከዛ በፊት ሾ ከመካሄዱ በፊት ለአምስት ቀን ያህል በተለያዩ የፌስቡክ አካውንቶች፣ በሶሻል ሚዲያዎች፣ እንደገና በሬዲዮ በቴሌቪዥን ማስታወቂያ ስንሰራ ነበር። የዕለት ሁለት ደግሞ ቅዳሜ ማስተላልፈናል። ከዛ በኋላ አሁን ደግሞ ከነገ ጀምሮ የምናስተላልፈው ከዛ ውስጥ ቆንጠብ ቆንጠብ አርገን ያወጣናቸው ስትሮንግ ሜሴጅ የሚያስተላልፉ ነገሮች አሁንም ይቀጥላል። ሶ ገና አላለቀም፣ እስከ ኒው ይር ድረስ የሚሄድ እንትን ነው ማለት ነው። የእናንተ እንግዲህ ዋነኛ ትኩረታችሁ ወጣቶች ላይ ስለሆነ የእነሱን ቀልብ የሚይዝ ነገር ግን ለጤና ራሳቸውን ለመከላከል የሚበጃቸውን መላም በዚሁ መንገድ ለማሻገር የፈለጋችሁ ይመስለኛል። በዚህ ትርኢት ላይ ምን ያክል ባለሙያዎች ስራቸውን አቀረቡ? አብዛኞቹ ወጣቶች እንዲሆኑ አይቻለው። እነዚህም ባለሙያዎችስ የመረጣችሁበት መስፈርት አለ ወይንስ እንዲሁ አጠቃላይ ግብዣ? Редактор ምንድን ነው ወደ ሰባት የሚሆኑ ዲዛይነር ዲዛይነር በኢትዮጵያ የሚታወቁ በዲዛይኒንግ ስራ ውስጥ ኢንቮልቭድ ያደረጉ ባለሙያዎችን ያሳተፍ ነው። ከዚህ በፊትም በተለያዩ ስራዎች የምናውቃቸው፣ አሁን እንደምታውቀው ጊዜው ብዙ ውሀንን አሳትፈህ ብዙ ሰዎችን ወደዚህ ስራ ጠርተህ ልታሰራ የምትችልበት ጊዜ አይደለም። ከምናውቃቸው እና ጥሩ ስራ ሊሰሩ የሚችሉ ኢንትረስትድ ከሆኑ ከዚህ በፊትም እኛም ፋሽን ሾው ሳንጠራቸው በፊት በራሳቸው እነዚህ ማስኮች እየሰሩ ዲስትሪቢት እያደረጉ የነበሩ ዲዛይነሮች ነበሩ እና ከእነሱ ጋራ ሰባት ዲዛይነሮች ናቸው፣ በጣም የታወቁ ናቸው ያንን ሾ ያደረጉት። ብዙ ጊዜ በፋሽን ትርኢቶች ላይ የታዩ ቁሳቁሶችን ገበያ ላይ ለማግኘት ቀላል አይሆንም። አሁን በእናንተ ትርኢት ላይ የታዩ የአፍና የአፍንጫ መሸፈኛዎች ከትርኢቱ በኋላ ለተጠቃሚዎች የሚቀርቡበት ሁኔታ ይኖር ይሆን? እንዴት ነው የሚሆነው ዕጣ ፈንታቸው? እኛ እንግዲህ ምንድን ነው ዋናው ማስተላለፍ የፈለግነው መልእክት ፌስ ማስክን መጠቀም ግዴታ ነው። አሁን ወቅቱ የሚጠይቀው ላይፍ ስታይል ቼንጅ ነው እንግዲህ ከምንለብሳቸው ልብሶች በተጨማሪ አንድ የጨመርነው ላይፍ ስታይል ነው። እሱን መልእክት ኢዚ ነው። አጠቃላይ ውበታችን ላይ ይጨምራል፣ አቋማችን ላይ ይጨምራል እንጂ የሚያጎድለው ነገር የለም የሚለውን መልእክት ነው ዋና ማስተላለፍ የፈለግ ነው። በጣም ያማምራሉ የታዩት ዲዛይኖች። ተመልከታቸው እንደሆነ እያገኘ ነውም ፊድባክ እሱ ነው የሚያሳየው። በጣም ተወዳጅና ቆንጆ ቆንጆ ስታይሎች ኢቨን ለሙሽራ የሚሆንም አሳይተናል፣ ለህጻናቶችም የሚሆን አሳይተናል። ሶ አሁን ማስተላለፍ የፈለግነው ነው መልእክት ፌስ ማስክ ማድረግ ማንዳቶሪ ነው፣ እና ደግሞ በጥሩ መልኩ ማድረግ እንደሚቻል ነው። ከዚህ በኋላ እንግዲህ እኛ ካምፔናችንን ከጨረስን በኋላ ከዲዛይነሮቹ ጋር እንዴት ባለ መልኩ እንሰራ ከዚህ በፊት ከአለ አዲስ አበባ ጤና ቢሮ ለሚኒስትር ኦፍ ሄል ፌስ ማስኮችን በተለያዩ ዲዛይነሮች አሰርተን ሰጥተናል። ከዚህ በኋላም እንግዲህ ለተለያዩ ድርጅቶች ከነዚሁ ዲዛይነሮች ምናልባት ፒክ እያደረገን ዲስትሪቢዩሽን ልናደርግ እንችል ይሆናል። ወደዛኛው ፌዝ አልገባንም። አሁን እንዳልኩ ዋናው መልዕክቱን ማስተላለፉ ላይ ነው። እስካሁንም የተሳካለን ይመስለኛል። ዲኬቲ ኢትዮጵያ እንግዲህ የኤች አይ ቪ ኤድስን በሽታ በተመለከተ በሚሰጣቸው አገልግሎቶች ለአመታት የታወቀ ተቋም ነው። ከዚህ ፋሽን ትርኢት ወዲያስ የኮቪድ አስራ ዘጠኝ ቫይረስን ለመቆጣጠር በሚደረገው ጥረት ውስጥ ምን አይነት ተሳትፎ ለማድረግ አስበዋል? ምንስ እያደረገ ነው? ቅድም በጥቂቱ ጠቀስ ለማድረግ እንደሞከርኩት ኮቪድ አስራ ዘጠኝ ኢትዮጵያ ውስጥ ገባ ከተባለ ጊዜ ጀምሮ ከሚመለከታቸው አካላት ጋር ከሚኒስትሩ ሄልዝ፣ ከአዲስ አበባ ጤና ቢሮ ጋር በቀጥታ እየሰራ ነው ያለ ነው። እንዲሁም አብዛኛው በጀቶቻችን ወደ ወደዚህ ኮቪድን ለመከላከል የሚያስፈልጉ መልእክቶችን ከማስተላለፍ አንጻር ዶክሜንቶችን ከማስተላለፍ አንጻር እንደዚህ አይነት የሳኒታይዘር የፌስ ማስክ መልእክቶችን ማስተላለፍ የምንችልባቸውን መንገዶች ሁሉ ዲኬቴ እየሰራ ነው። አሁንም ያለው አምስት ወር ሙሉ በእንደዚህ አይነት ስራዎች ላይ ነው እየሰራ ነው ያለ ነው። ከዚሁ ጋር ግን በተያያዘ ደብሊውኤችኦ እያወጣ ያለውንም ኮንሰርኑን አይተህ ከሆነ በሚኒስትሪ ኦፍ ሄልዝም አሁን በተደጋጋሚ እየተገለጸ ያለውን ጉዳይ ምንድን ነው ሰው ኮቪድ ላይ ፎከስ ሲያደርግ አብሮ እኩል ማስኬድ ያለባቸው የፋሚሊ ፕላኒንግ ኢሽዎችን እየተዘናጋ ነው የሚል ኮንሰርን ስለነበረ በተለይ እኛም በፋሚሊ ፕላኒንግ ቤተሰብ እቅድ አገልግሎቶችን አዎ መልእክቶችን በማስተላለፍ ምርቶችም ሳይስተጓጎሉ በየጊዜው በተገቢው ቦታ እንዲዳረሱ በማድረግ ተገቢውን ኃላፊነታችን እየተወጣን ነው ያለ ነው። ተመልክተህ ምናልባት ሊሆን ይችላል በቴሌቪዥን እና በሬዲዮ በሌሎች ሚዲያዎች ላይ ኮቪድን ጋር የተያያዘ ግን ደግሞ የቤተሰብ እቅድ አገልግሎትን ፕሮሞት የሚያደርጉ መልእክቶችን በደንብ እያስተላለፍን ነው ያለ ነው። ኮቪድም ላይ ከአዲስ አበባ ጤና ቢሮ ጋር የተለያዩ ስራዎችን እየሰራን ነው ያለ ነው። ከሚኒስትር ሄልዝም ጋር የተለያዩ ስራዎች ስራዎች ነው እየሰራ ነው ያለ ነው። ከዚህ በኋላም የፓርትነር ስለሆንን ከነ አጋር ስለሆንን እንዳልኩ፣ በኢትዮጵያ ውስጥ ደግሞ ጤናው ጋር ትልቅ ሮል እየተጫወተ ያለው ኦርጋናይዜሽን ነው። አሁንም በዚሁ ጉዳይ ይቀጥላል። እንዳልኩ ግን የቤተሰብ ቅድም አጠናክሮ ለመቀጠል የተለያዩ ስራዎችን እየሰራ ነው ያለ ነው። በሱም ላይ ይቀጥላል። ወይዘሮ ቤት እጅግ በጣም አመሰግናለሁ። መልካም ያምሹ። እኛም እናመሰግናለን።